የኢትዮጵያውያን መዝናኛ ማዕከል ይባላል። ሎስ አንጀለስ ካሊፎርኒያ ውስጥ ከተመሠረተ አንድ ዓመቱ ነው። ባለፈው እሁድ መጋቢት ሦስት ቀን ባዘጋጀው የዕውቅናና የማክበሪያ ቀን ለሦስት ኢትዮጵያውያን ሽልማት ሰጥቷል። እነዚህ የአክብሮት ቀን የተዘጋጀላቸውና ሽልማት ያገኙ ኢትዮጵያውያን እነማን ናቸው? የአመራረጡ መስፈርትስ ምን ነበር? አዲሱ አበበ ሌሎች ጥያቄዎችንም በማንሳት የማዕከሉን ዲሬክተር ዳንኤል አርጋውን አነጋግሮ ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ አዘጋጅቶታል ቀጥል አዲሱ አመሰግናለሁ ሰሎሞን ዳንኤል በነገር ላይ በአንድ ወቅት ለቪኦኤ ከኤልኤ ይዘግብ ነበረ ሬዲዮ ጣቢያ ሳይሆን ማዕከል ከፈተና ትንሽ አስቄዋለሁ እሺ ዳንኤል ጳግሜን ለምን አላችሁት ማዕከሉን ስለ ድሉ አመሰግናለሁ ጋሽ አዲሱ። ስያሜ ያው በሀገራችን ኢትዮጵያ ከሌሎች አላማት ለየት የሚያደርጋት ብቸኛው የአስራ ሶስት ወር ጸጋ ባለቤት በመሆኗ ጳጉሜ የሚለውን ስም የድርጅታችን ስያሜ በማድረግ በማሰብ እንደሆነ ግልጽ ለማድረግ እወዳለሁ። ማዕከሉ የተቋቋመው የዛሬ አመት ነው እና አላማችንም እንደው ማህበረሰባችን በተለያዩ ኪናዊ ስራዎችን እያዋዛ ስለ ሀገራቸው ባህል፣ ታሪክ፣ ባንዲራ ለመላው ማህበረሰብ ማስተማር፣ ማሳወቅ፣ ማዝናናት የሚሉትን አብይ አላማ መሪ በማድረግ ብሎም በሀገራችን በተለያዩ ሙያ መስኮች የተሰማሩ አንጋፋ የጥበብ ሰዎች፣ የታሪክ ሰዎች ኢትዮጵያውያን በህይወት ሳሉ ክብርና ሞገስ መቸር ማሳወቅ የሚሉትን አላማዎችን በማንገብ ነው። መልካም ነው። እንደሄ ያልተለመደ ነው። ሊለመድ የሚገባው ነገር ነው። ለምን ሰው ላደረገው መልካም ስራ፣ ላበረከተው አስተዋጽኦ ለሀገርም ለወገንም በህይወት እያለ ማክበር፣ ማመስገን ተገቢ ነውና የጥሩ ምሳሌ ነው። ከዛ አንጻር ይሄን መጀመራችሁ በዚሁ መሰረት እንግዲህ ባለፈው እሁድ ለሶስት ኢትዮጵያውያን እውቅና ሰጥታችሁ አመስግናችሁ ስለ ሠሯቸው ሥራዎች ሽልማትም አድርጋችኋል በምን መስፈርት በምን መለኪያ ነው የሸለማቸኋቸው ለእያንዳንዱ ያደረጋችሁትን መለኪያ ሰብሰብ ባርገግለጥልኝ ከእድሜ ልጀምር እንግዲህ ያው እሺ ያው በሀገራችን ለበርካታ ዓመታት እንደ በቅንነት በታላቅ የሙያ ስነ ምግባር ያገለገሉት አምባሳደርና ጋዜጠኛ የኢትዮጵያ የቀድሞ ማስታወቂያ ሚኒስቴር ሚኒስትር ክቡር አምባሳደር አህዱ ሳቡሬ የሽልማቱ ተቋዳሽ ናቸው። ያው ክቡር አምባሳደር ሀዱስ አበሬ በተለያዩ የሀገራችን ክፍሎች በአምባሳደርነት፣ በጋዜጠኝነት የሙያ መስክ ሀገራቸውን ደከመኝ ሰለቸኝ ሳይሉ ያገለገሉ አንጋፋ የዘጠና ሶስት አመት አዛውንት ናቸው እና እሳቸው ላደረጉት መልካም አስተዋጽኦ እሳቸው መድረክ ላይ ጋብዘን ክብርና ሞገስ ይጋባውታል ብለን ይመርጠናል። ሁለተኛው ሀገራችን በተለያዩ የሙያ መስኮች በታሪክ በግጥም፣ በሙዚቃ በደራሲነት በማይሰለቸው ግሩም አንደበታቸው ለረጅም አመታት ያገለግሉት ፕሮፌሰር አዱኛ ወርቁ ታላቅ ምሳሌ ናቸው። በአስራ ሰባት አመታቸው ነው አንደኛ ክፍል የገቡት፣ ከረኝነት አንስቶ አሁን ለደረሱበት እድገት ደረጃ ከዛው ላ የህወቱ ታውረድ ከረኝነት ተነስተው ለዚህ ደረጃ ብረ መብቃታቸው በተለይም ትልቅ አሪያ ና ምሳሌ ይሆናሉ ብለን ከመገመትም አንጻር ነው። ሶስተኛው የፀሐይ አሳታሚዎች ድርጅት መስራች መስራችና ዳይሬክተር አቶ ኤልያስ ወንድሙ ተዳፍነው የነበሩትን የኢትዮጵያን ታሪካዊ፣ ፖለቲካዊ ቀም መሰረሶችን በመምረጥ እንደው ለህትመት ብርሃን ይበቁ ዘንድ ላደረገ ግሩም ጥረት ሽልማት ተበርክቶላቸዋል። ሌላኛው በመካከላችን የተገኘው የአፍሪካ የመድረክ ኮኮ አርቲስት ደበበ ሸቱ አራተኛ በመካከል አራተኛ ነው። እና በዛ እለት በመገኘቱ እንደ እሱን ሳንሸል ማለፍ እንደ ድፍረትም ስለተቆጠረብን ደቤም በመካከላችን ነበረና የሽልማቱ ተቋዳሽ ሆኗል። ሽልማት ተበርክቶለታል። በአጋጣሚም ቢሆን ያው ይገባዋል ብላችሁ ነው። ጥሩ ነው። ይገባዋል፣ ይገባዋል። ሀምሳ ዓመታት በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉሎ አስተዋጽኦ ያደረገ አንጋፋ አርቲስት ነው። አምባሳደር አህዶ ሳቡሬ ጋዜጠኛ መሆናቸውን የማስታወቂያ ሚኒስትር እንደነበሩ፣ አህዱ ሳቡሬ አጠገበኝ ወሬ የሚባልላቸው ሰው አንጋፋ ሰው ነበሩ። የእሳቸው ታሪክ የተለየ ነው። በአንድ ወቅት ስናናግራቸው ከልጆቻቸው ጋራ ኮሌጅ ጨርሰው እንደተመረቁ ያ መነሻ ሆኖ ሰፊ ውይይት አድርገናል። ይገባል። ጥሩ ነው። ሌሎች እንግዶች ነበሩ፣ ዳኔ? አሁን እንደ ደቤ ድንገት የመጡ የተሸለሙም ባይሆን የተገኙ የተጋበዙ እነማን ነበሩ? Marcata, mit a kenet szösteg egy Elias, Nagash. ፕሮፌሰር አለማየሁ ገብረ ማርያም የመግቢያው ንግግሩን ያደረጉት ፕሮፌሰር አለማርያም ናቸው። ትልቅ ነጥብ አድርገው የተናገሩት ሰው ከመሞቱ በፊት ሞትን መቅደም እንዳለብን እና ኢትዮጵያውያኖች በታሪክም በተለያዩ ሙያ መስክ ያሉ ሰዎች ለነሱ ክብር ሞገስ እንደሚያስፈልጋቸው አስረግጠው አልፈዋል እና የተለያዩ ሰዎች የከተማችን ነዋሪዎች በተለይ እዚጋ ሳልጠቅስ ማላልፈው ይሄንን ፕሮግራም ስናካሄድ ሰምተው ከሲቲ ኦፍ ሎስ አንጀለስ ከኬርምባስ የኮንግረስ መን ጽህፈት ቤት ለ ክቡር አምባሳደር አህዶ ሳቡሬ ሪኮግኒሽን ሰርቲፊኬት እውቅና ማለት እውቅና እውቅና ተልኮላቸው ሁለት የሆነ ድርብ ሽልማት እንዳገኘ በዚህ አጋጣሚ መግለጽ እፈልጋለሁ። የእናንተን ሽልማት የተጋራ ሌላም ሽልማት መጣላቸው ማለት ነው። ዳንኤል፣ ይሄ አሁን አንተ በዲሬክተርነት የምትመራው ማህበር ብዙ ቦታ በየከተማው እንደሚቋቋመው የኢትዮጵያ ማህበረሰብ ማዕከል እንደሚባለው እንደዛ አይነት ነው። መቼም የመዝናኛ ብትሉት እንዲህ አይነት ነገር አልነበረም። ለምንድን ያስፈልገው ይሄ እናንተ እዛ መክፈት እዚህ ሎስ አንጀለስ ውስጥ ያው እንግዲህ በርካታ ኢትዮጵያውያኖች አሉ። ከሀምሳ ሺህ ስልሳ ሺህ ኢትዮጵያውያኖች አሉ እና የተቀናጀ የኮሚኒቲ ሰርቪስ ብዙም አይታይም እዚህ ሎስ አንጀለስ ውስጥ እና ኢትዮጵያውያኖች እዚህ በአሜሪካ በምንኖርበት ጊዜ ብዙ አዛውንቶች እዚህ ቤት ውስጥ ተዘግቶ ነው የሚውሉት። እነሱን አወጥቶ እነሱን የማዝናናት፣ እነሱን የማስተማር፣ እነሱን የመርዳት ታደርጋላችሁ? ይሄንን ታደረጋላችሁ። ወደፊቱ በፕሮግራም ደረጃ እንደያዝ ነው። ልክ እንደ አዛውንቶች አንድ የመገናኛ መድረክ ለማድረግ ከአሁን በኋላ ጥረቶች እያደረግን ነው። አመት ሆናችኋል። ምን አድርጋችኋል እስካሁን? አዎ፣ በተለያዩ ጊዜ ከዚህ በፊት አንድ የስነ ጽሁፍ ምሽት አዘጋጅተናል እና በስነ ጽሁፍ ምሽቱ ላይ የተለያዩ ታላቅ የጥበብ ሰዎች ተገኝተው የሁለታችን ስራዎቻቸውን አቅርበው ህዝቡን የማዝናናት የማሳወቅ ፕሮግራሞችን አድርገናል። ሽልማት ስትሰጡ ወይም እውቅና ስትሰጡ ትደባልቃላችሁ እንግዶቻችሁን? ምን ማለት ነው? እንደው አሁን ለምሳሌ በዚህ ሀገር የታወቀው ሲድ አለ ያደበላልቃል። ተማሪዎችንም ደግሞ የማህበራዊ ጉዳይ ውስጥ ከሚሰሩ ሰዎች የሃይማኖት ተቋማት ወይም አባቶችን ከዛም ይደበላልቃልና እናንተ እንደው የመጀመሪያችሁ ነው ይሄ። እርግጠኛ ነኝ አይደለም። ወደፊት እንደው የመደባለቅ ስሜቱ አለ። በተለያዩ ሙያ ዘርፍ ላገለግሉ ኢትዮጵያውያኖችን ሞትን መቅደም በሕይወት እያሉ መድረክ ላይ ጋብዞ እነሱን ማመስገን አመስግኖም ደግሞ ለወጣቱም ለተተኪ ትውልድ አሪያና በጎ መሰረት ሊሆን የሚችል ጥረት የምናደርግበትን ሁኔታ በእቅድ ነድፈን ለመንቀሳቀስ ከፍተኛ ጥረትና ዝግጁነትን ይዘን በመንቀሳቀስ ላይ እንገኛለን። ለዛሬው አመሰግናለሁ። ዳንኤል አርጋው፣ ጳጉሜ የኢትዮጵያ መዝናኛ ማዕከል በሎስ አንጀለስ ዲሬክተር። እግዚአብሔር ይስጥልኝ ስለ ጊዜ አመሰግናለሁ። በዚህ አጋጣሚ ሳልጠቅስ ማላልፍ ለፕሮግራሙ ስኬት ከፍተኛ አስተዋጽኦ ያደረጉልን እዚህ ሎስ አንጀለስ ስላሉ ድርጅቶችን ለማመስገን እወዳለሁ እና በጣም አመሰግናለሁ ጋሻ